ሰላም ሰላም ሰላም። ጤና ይስጥልኝ። የተከበራቸው ሙዚቃ ቀን አድማጮች እንደምን እሰነበታችሁ? ሳምንት አይ ክብር ሰላምታዬ ከስቱዲዮ 14 ይድረሳችሁ። በዚህ ባሳለፍነው ሳምንት ዓለማችን አንድ ታላቅ የሙዚቃ ሰው በሞት ተነጥቃለች። በዚህ ቀደም ብለን ባደመጥነው ወን ኤማን ላቭ ዘ ዊመን በተሰኘ ነጠላ ዜማው በዓለም ታላቅ ዕውቅና ነው ያገኘው። ታዋቂው የሶል ድምጻዊ ፐርሲ ስላጅ ባለፈው ማክሰኞ ከዚህች ዓለም በሞት ተለይቷል። የ74 ዓመት የዕድሜም ባለጸጋ ነበር። ፐርሲ ስላጅ በርካታ የሶል ዜማዎችን ተጫውቷል። በዓለም ግን በደንብ እንዲታወቅ ያደረገው ያደመጥነው ዌን ኤማላብ ኦውመን የተሰኘው ዜማ ነው። ይህ ዜማ ከወጣ ከትላንትና ወዲያ ሐሙስ እለት ልክ ሀምሳ ዓመት ሆኖቷል። ሆኖም ግን ዜማው አሁንም ድረስ ሳይሰለች በብዙዎች እየተደመጠ ነው። በአድማጮች ዘንድ ተደማጭነትን ያላቸውንና ታዋቂ ዜማዎችን እየመዘገበ የሚይዘው የሩሊንግ ስቶን መጽሔት ይህንን ዜማ አምስት መቶ ታላላቅ ዜማዎች ብሎ ከመዘገባቸው ዜማዎች መካከል በአምሳ ሶስተኛ ደረጃ ላይ መስግቦ አስቀምጦታል። ዜማው እጅጉን ከመወደዱ የተነሳ ኤስተር ፊሊፕስ፣ ቤቲ ሚልደር፣ ጃን ወስሊ፣ ጃክ ግራይሰን እና ማይክል ቦልተንን ጨምሮ በርካታ ታዋቂ የወንድና የሴት ድምፃውያን ተጫውተውታል። ይህንኑ ዜማ በተለይ ኤስተር ፊሊፕስ ዌን ኤማን ላፍስ ኤውመን የሚለውን በተቃራኒው ገልበጥ አድርጋ ዌን ኤውመን ላፍስ ኤማን ብላ ተጫውተዋለች። እስቲ ላሰማችሁ All the good things she's found ከዚህ ዓለም በሞት የተለየንን የታዋቂውን የሶል ድምፃዊ የፐርሲ ስለጅን ዌን ኤማ ላቭስ ኤ ውመን የተሰኘውን ዜማ ታዋቂዋ የብሉስ ተጫዋች የነበረችው ኤስተር ፊሊፕስ ግጥሙን ቀየር አድርጋ ዌን ኤውመንስ ላቭስ ኤማን ብላ የተጫወተችውን ዜማ ነበር ያደመጥነው። ታዋቂው ድምፃዊ ማይክል ቦልተን ይህንኑ የፐርሲ ስለጅን ዜማ ተጫውተው የግራሚ ሽልማት አግኝተውበታል። ማይክል ቦልተን ዌን ኤማ ላቭስ ኤ ውመን የተሰኘውን ዜማ እንዲህ ነበር get to when Made the world of the good things now. If she is he can't see it. She can do no wrong. Turn his back on his best friend. He puts her down. ዌን ኤማ ላፍ ዘ ውመን የተሰኘውን የፐርሲ ስለጅን ዜማ ማይክል ቦልተን ተጫውቶት ነው ያደመጥነው። እንደ ኢሮፕያን አቆጣጠር በ1940 በአልባማ ግዛት በሊንተን ከተማ የተወለደው ፐርሲ ስለጅ የግብርና ስራ እየሰራ ነው ያደገው። ከዚያም ሆስፒታል ውስጥ ተቀጥሮ በሆስፒታል ረዳት ሰራተኛ ሆኖ አገልግሏል። እንግዲህ ሆስፒታል ውስጥ እየሰራ ነው ከአንድ የቅጭ ካምፓኒ ጋር ዜማ ለመጫወት ውል የተፈራረመው። ውሉን እንደተፈራረመ በመጀመሪያ የተጫወተው ያላት ዕውመን የተሰኘውን ዜማ ነበር። ከዚያ ዜማ በኋላ የተጫወታቸው ሌሎች በርካታ ዜማዎችም ተደንቀውለታል። ቀጥለን የምናደምጠው ዋርም ኤንድ ቴንደር ላቭ የተሰኘውን ዜማውን ይሆናል። አርም ኤንድ ቴንደር ላብ የተሰኘውን ዜማውን ነበር ያደመጥነው። ቀጥለን የምናደምጠው ቴክ ታይም ቱ ኖውኸር የተሰኘው ዜማው በብዙዎች ተደማጭነትን አግኝቶለታል። Everything I'd ever been dreaming of when she was bad. I didn't know me. Her pretty smile never did show me. All I knew is what I could see, and I knew I wanted her for me. I took her home to mama. I want to see my future bride. Oh, she looked at us both. And then she called me to her side. She said, Son, take time to know her. It's not an overnight thing. Take time. But I didn't listen to father I went straight to the church I just couldn't wait to have a little girl of mine. When I got off the bridge The preacher was there and So was my future bride He looked at us both and then he called me to his side He said, Son. Take time to know death. It's not an overnight thing. You better take time to know her. Please, please don't rush into this thing. What well, it looked like everything was gonna turn out all right, and then I came home a little one night, and there she was. Isn't all a love lane. I know what mama meant When she took me by the hand And said, son take girl. It's not ያደመጥነው ቴክ ታይም ትኖሀር የተሰኘውን ተደናቂ የፐርሲ ስለጅን ዜማ ነበር። ቀጥለን የምናደምጥለት ዜማ ደግሞ ቤቢ ሄልፕ ሚ የተሰኘ ዜማውን ነው። "ቤቢ ሄልፕ ሚ" የተሰኘውን የፐርሲስ ሌጅን ዜማ ነበር ያድመጥ ነው። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ አስራ አራት ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ እንደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ሲሆን ለአማርኛው ክፍል መልእክት ተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። አሁን በቀጥታ እስቲ ወደ ፐርሲ እስሌጅ ዜማዎች ልመለሳችሁና ዘ ዳርክ ኤን ዘ ስትሪት የተሰኘውን ዜማውን እናድምጥለት። DONE I'm the i okay. ዘ ዳርክ ኤንድ ኦፍ ዘ ስትሪት የተሰኘውን የፐርሲ ስሌጅን ዜማ ነበር ያደመጥ ነው። ፐርሲ ስሌጅ የአስራ ሁለት ልጆች አባት ሲሆን ከአስራ ሁለቱ ሁለቱ እንደ አባታቸው ሙዚቀኞች ናቸው። ይህ ታዋቂ የሶል ሙዚቀኛ ባደረበት የጉበት ላይ ህመም ባለፈው ማክሰኞ ባትን ሩጅ በሚገኘው መኖሪያ ቤቱ አርፏል። የሰባ አራት ዓመት የእድሜ ባለጸጋም ነበር። የተከበራቸው የሙዚቃ ቀር አድማጮች አብራችሁኝ ስለቆያችሁ እያመሰገንኩኝ ዛትስ ሃው ስትሮንግ ማይ ላቭ ኢዝ በተሰኘው በፐር ቀርሲ ስለጅ ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Just to let her know that I'm still around. That's how strong my love is. That's how strong my love is. That's how strong my love is. Oh, that's how strong my love is. I'll be the weeping willow, drowning. Just to keep you warm. That's how strong. just